voice of a man ጨፌ ኦሮሚያ የአምስተኛ የስራ ዘመን የመጨረሻ ስብሰባውን ዛሬ ጀምሯል። የጨፌ ኦሮሚያ አፈ ጉባኤ ወይዘሮ ሎሚ ምክር ቤቱ በየ2014 በጀት ከማጽደቅ ጀምሮ በርካታ ጉዳዮችን እንደሚዳስስ ገልጸዋል። አቶ ሀብታሙ ደምሴ የጨፌ ኦሮሚያ አማካሪ ጉባኤው ለሁለት ቀን እንደሚቆይ ገልጸው በክልሉ ጠቅላይ ፍርድ ቤት ረቂቁ የቀረበው የኦሮሚያ ባህላዊ ፍርድ ቤቶች እንዲቋቋሙ የሚደነግገው አዋጅም እንደሚጸድቅ ይጠበቃል ብለዋል። ገልሞ ዳዊት ተጨማ ጨፌ ኦሮሚያ ዛሬ የአምስተኛው የስራ ዘመን የመጨረሻ የሆነውን ስብሰባ ጀምረዋል። የክልሉ አፈ ጉባኤ ወይዘሮ ሎሚ በዶ የጉባኤውን አጀንዳ ነው ያሉትን በመክፈቻ ላይ አብራርተዋል። ወይዘሮ ሎሚ በዶ በመጀመሪያ ጉባኤው በቀረበው አፈ ጉባኤ ላይ ሀሳብ እንዲሰጥ ካደረጉ በኋላ ጨፌው በ11 አብይ ጉዳዮች ላይ ይመክራል ብለዋል። አቶ ሀብታሙ ደምሴ የጨፌ ኦሮሚያ አፈ ጉባኤ ከፍተኛ አማካሪ ናቸው። በዚህ ጉባኤው ላይ የተለያዩ አጀንዳዎች ላይ ነው የሚወያየው። እንደተለመደው በቋሚነት የተለያዩ የመንግስት አካላትን አፈጻጸም የሚገመግመው እንዳለ እንደተጠበቀ ነው ማለት ነው። የአስፈጻሚውን አካል የሁለት ሺ አስራ ሶስት ዓመተ ምህረት የስራ አፈጻጸም እና የሁለት ሺ አስራ አራትን ዋና ዋና እቅድ አቅጣጫዎችን በዝርዝር አይቶ የሚገመግም ይሆናል። ከዛ የህግ ተርጓሚውንም እንደዚሁ በዝርዝር አይቶ አፈጣጠሙንም የወደፊት እቅዱንም ዋና ዋና አቅጣጫዎች የሚያይ ይሆናል። የጨፌ ኦሮሚያ ጽሕፈት ቤትንም አፈጣጠም እንደዚህ ያለ ሲ ዋና ዋና የመንግስት አካላትን በተረፈ ኦዲተር ጀኔራልን ስራ አፈጣጠምም እንደዚሁ የሚገመግም ይሆናል። እነዚህ የዓመቱ መጨረሻ ላይ የተለመዱ ስራዎች ናቸው ማለት ነው የጨፌው ተግባራት ናቸው። ቀጥለውም አቶ ሀብታሙ ጉባኤው በመንግስት በቀረበው የአስር ዓመት እቅድ ላይ እንደሚወያይም ተናግረዋል። በተረፈ ሌሎቹ ረቂቅ አዋጆች ናቸው። ዋናው ረቂቅ አዋጅ እነዚህ እቅዶች ለሁለት ሺህ አስራ አራት በተለይ የተያዘው እቅድ የሚፈጸምበት በጀት አንድ መቶ ሀያ አራት ቢሊዮን ብር ገምግሞ የሚያጸድቅ ይሆናል ማለት ነው። ከዛ ውጪ የክልሉ ሕግ ተርጓሚ አካል አዘጋጅቶ ያቀረበው ረቂቅ ሕግ አለ። ያ ረቂቅ ሕግ የባህላዊ ፍርድ ቤቶች ከመመስረት ጋር የተያያዘ ነው። ይሄ ትልቅ ትርጉም ያለው ነው በክልላችን ያንንም እንግዲህ ጨፍሮ ተመካክሮ በተወያይቶበት የሚያጠርቁ ይሆናል። ይሄ ከጸደቀ በርካታ ስራዎችን ከፍርድ ቤቶች መደበኛ ስራ የሚያቀል ይሆናል ማለት ነው። በጉባኤው ላይ የተገኙት የኦሮሚያ ክልል ፕሬዝደንት አቶ ሽመልስ አብዲሳም የክልሉ መንግስት ስራ አፈጻጸም አቅርበዋል። ፕሬዝደንት ሽመልስ በትምህርት በጤና እንዲሁም የክልላቸውን ሰላምና ደህንነት አስመልክቶ ማብራሪያ ሰጥተዋል። ግባ ጌ ምርከኔሱ የክልሉን ሰላም ለማረጋገጥ ብዙ ስራዎች ተሰርቷል። ሰላምና ደህንነትን ለማረጋገጥ የፀጥታ ኃይልን ቁጥር መጨመር፣ ብቃታቸውንና አስፈላጊውን ትጥቅ በማቅረብ የክልሉ ሰላም እንዲረጋገጥ ተሰርቷል፣ እየተሰራም ነው። በተጨማሪም የፀጥታ ኃይሉና የፍትህ አካላት በክልሉ የተለያዩ አጀንዳዎችን በመቅረጽ የህዝብ ንብረትና ህይወት እንዲጠፋ ሲሰሩ የነበሩ ኃይሎች በቁጥጥር ስር እንዲውሉና የህግ የማስከበር ስራ ተሰርቷል። በዚህ ዘመን መጀመሪያ የጥፋት ኃይሎች በኦሮሚያ ክልል ቢያንስ ከሰባት ጊዜ በላይ የጸረ ሰላም እንቅስቃሴን ጠርቷል። በተለይ ህወሓትና ሸኔ በኦሮሚያ ብጥብጥ እንዲነሳ ንብረት እንዲወድምና ሕይወት እንዲጠፋ በተደጋጋሚ ጥሪ ሲያቀርቡ ቆይቷል። ከመስከረም 30 በኋላ መንግሥት የለም ሲሉ መንገድ ሲዘጉና ሕዝብ ገበያ እንዳይወጣ ህብረተሰቡን ሲያዘናጉ ነበር። እስካሁን በተሰራው የህግ ማስከበር ስራም በርካታ የጸረ ሰላም ኃይሎች ላይ ተገቢ እርምጃ ተወስዷል። የተቀሩትን የማደኑና ወደ ህግ የማቅረቡ ስራ ቀጥሏል። የገቢ ምንጫቸውን የማድረግ ስራም በተገቢ መንገድ እየተሰራ ነው። ፕሬዚደንት ሽመልስ በሀገራዊ ደረጃ የተከሰተውን ግብርና ምርቶች ዋጋ ግሽበትን ለመቆጣጠር የበጋ ርሻ ላይ ትኩረት መደረጉን ተናግረዋል። ጨፌ ኦሮሚያ የአምስተኛ ዓመት የሥራ ዘመን የመጨረሻ ጉባኤውን ነገ ያጠናቅቃል ተብሎ ይጠበቃል። ለአሜሪካ ድምፅ ገልሞ ዳዊት አዳማ።